በሞያሌ አስተዳደር ወሰን በግልጽ አለመቀመጡ ለብዙ ችግር ዳርጎናል ሲሉ የአካባቢው ነዋሪዎች ስሞታ አሰምተዋል። ባለፉት ሀያ ሰባት ዓመታት ከኢትዮጵያ ሶማሌ ክልል በኩል ላለው ወሰን በመንግሥት መፍትሔ ባለመሰጠቱ ለግጭት ምክንያት ሆኖ በሺዎች የሚቆጠሩ መፈናቀላቸውንም የቦረና ዞን አስተዳደር አስታውቋል። ገልሞ ዳዊት ተጨማሪ ዝርዝራለሁ ቦረና ዞን ና በኢትዮጵያ ሶማሌ ክልል መካከል ያለው የአስተዳደር ወሰን ውሳኔ አለማግኘቱ ለችግር እንደዳረጋቸው ነዋሪዎች ተናገሩ የቦርና ዞን ሞያሌ ወረዳ ነዋሪዎች ባለፉት ሀያ ሰባት ዓመታት የኢትዮጵያ ሶማሌ ክልልን ያዋስኑ የነበሩ ወደ 32 በሚሆኑ የቀበሌ ማህበሮች የጸጥታ ችግር በመከሰቱ በሺዎች የሚቆጠሩ ሰዎች ከቤት ንብረታቸው እንደተፈናቀሉ፣ በርካቶችም እንደሞቱ ተናግረዋል። አቶ ምርቁ ጀልዴሳ ግጭት በቦታው ከተከሰተ በኋላ ወደ ሶማሌ ክልል በተጠቀለለው ለይ የሚባል ቀበሌ ማህበር ተፈናቅለው አሁን ሞያሌ ከተማ ቅርብ ርቀት በምትገኘው ጫሙ ቀበሌ ማህበር ተጠልለው ይገኛሉ። እ ናሚናማሙ አሁን በጣም ብዙ ሰዎች ናቸው የተፈናቀሉት። የኦሮሞ ተወላጆች በሙሉ ነው የተፈናቀለው። የዚያን ቀን አካባቢውን ስንለቅ ቤተሰቤ ወደ ሰላሳ የሚሆን ነበር። አሁን ያው በሰላም አለን ማለት አስቸጋሪ ነው። ሁለት ወር በሰላም ብንኖር፣ ሌላኛው ወር ደግሞ ከጦርነት ሽሽት ነው። ይኸው ስደት እየተፈራረቀብን ይገኛል። የምንኖረው ምንም መፍትሄ ሳናገኝ ነው። ጫሙቅ መጥተን ግጭቱን ማምለጥ አልቻልንም። እዚህ ድረስ መጥተው ጥቃት እየፈጸሙብን ነው። አቶ አደም ጎልቻ የሰባ ሁለት ዓመት አዛውንት ናቸው። ከደደቸ ለኮል የቀበሌ ማህበር ሸሽተው ሞያሌ ከተማ ከአስራ ሁለት ልጆቻቸው ጋር ተጠልለው ይገኛሉ። አቶ አደም በቀበሌያቸው የደረሰውን ጉዳት እንዲህ ያስረዳሉ። ከንብረታችን ላይ ያፈናቀሉን፣ በሰዎቻችን ላይ ደግሞ በጣም አሰቃቂ ነገር ፈጸሙባቸው ሰዎቻችን ከያዙ በኋላ እጃቸውን፣ እግራቸውን፣ ምላሳቸውን ይቆርጡ ነበር። እጃቸውን ቆርጠው አመመህ እንዴ ብለው ያሾፉባቸዋል። በቤንዚን ያቃጥሉ ነበር። እንዲህ ዐይነቱን አሰቃቂ ነገር በየትኛውም የዓለም ጦርነት ላይ ሰምተን አናውቅ። ጅሎ ደንቢ የሚባሉ የዘጠና ዓመት አዛውንት የቤታቸው ውስጥ እንዳሉ እሳት ለቀቁባቸው። በእነኛ አካባቢዎች የተለያዩ ባህላዊ ሥርዓቶች የሚከናወንባቸው ቦታዎች አሉ። ከሀያ በላይ የጉድጓድ ውሃ አለን ከሞያሌ እስከ መልካመሪ ድረስ ይህንን ከእኛ በጉልበት እየወሰዱብን አቤት ብለን ብንጠይቅ የሚሰማን ስለጠፋ ይኸው ቀያችንን ጥለን ኮብልለናል። ተዋርደን ነው ያለነው። ነዋሪዎች ለአካባቢው የጸጥታ መደፍረስ ሁለት ምክንያቶችን ያስቀምጣሉ። አንደኛ መንግሥት ስደተኞችን በአካባቢው አለአግባብ ካሰፈረ በኋላ በአካባቢው ነዋሪዎች ላይ ጥቃት ሲፈጽሙ ተገቢ ምላሽ አለመስጠቱ ሲሆን፣ ሁለተኛ ደግሞ የመንግሥት የጸጥታ ኃይሎች ሰላም ለማስፈን ኃላፊነታቸውን አለመወጣት ነው። አሁንም ነዋሪዎች ወደ ቀድሞ ቀበሌያችን ለመመለስ ስንል የመንግስት ወታደሮች እንዳንመለስ ይከለክሉናል ይላሉ። መሐመድ ሙሉ ከጉሩ ቀበሌ ማህበር ተፈናቅለው ሙያሌ ሸዋብር ነዋሪ ነው። የኢትዮጵያ ሕዝብ አብሮ ነው የሚኖረው። እዚህ የሚሆነው ግን የሚገርም ነው። መሬታችን ሆኖ ሁለት መቶ ኪሎ ሜትር ወደ ውስጥ መሄድ አልንችልም። ለምሳሌ ወደ አዲስ አበባ መሄድ የሚከለክለን ነገር የለም። ነገር ግን ሶስት መቶ ኪሎ ሜትር ርቀት ላይ የሚገኘውን የቀድሞ ቀበሌያችንን ሄድን ማየት አይፈቀድልንም። የእኛው ሰው እንኳ መኖር አይደለም ወደዚያ እንኳ ማለፍ አይፈቀድለትም። የቦርና ዞን አስተዳደር ስለ ቀበሌዎቹ ተጠይቋል። የዞኑ አስተዳደር አቶ ደንጌ ቦሩ በ1986 11 ቀበሌዎች በኢትዮጵያ ሶማሌ ክልል 17ቱ ደግሞ በኦሮሚያ እንዲተዳደሩ መደረጋቸውን ገልጸው ነገር ግን በኋላ ምክንያቱ ባልታወቀ ሁኔታ በኦሮሚያ ክልል እንዲተዳደሩ ውሳኔ የተላለፈባቸው ቀበሌዎች የህዝቡ ውሳኔ እንደገና ይደረግ ተብለው መወሰኑን ተናግረዋል። ስደተኞችም መንግስት ከጎረቤት ኬንያ አስመጥቶ በቦታው እንዳሰፈረ በኋላም አለአግባብ ህዝበ ውሳኔ እንዲጠይቁ የተደረገበት ሁኔታም እንደነበረ የዞኑ አስተዳደር ይናገራሉ። አቶ ዴንጌ ነዋሪዎች በመንግስት የጸጥታ ኃይሎች ይፈጸምብናል ለሚለው አቤቱታ የሚከተለውን መልስ ሰጥተዋል። እርግጥ ነው ከዚህ በፊት በመከላከያ ሰራዊት ውስጥ ችግር የነበረባቸው ሰዎች አሉ። እንደ መንግስት ግን ሰፊ ስራ ተሰርቶ ሰዎቹም እንዲነሱ እየተደረገ ነው። ከመከላከያ ሠራዊት ጋር በቅርበት እየሠራን ነው ያለ ነው። አሁን በሁሉም ሰው እኩልነት በሚያምኑ ሰዎች እንዲተኩ እየተደረገ ነው። ችግሩ ሙሉ በሙሉ ተፈቷል ማለት ባይቻልም፣ ወደፊት በሙሉ ይስተካከላል የሚል እምነት ነው ያለኝ። አቶ ደንጌ መንግስት የሁለቱ ክልል አስተዳደሮች አብሮ ተወያይተው ችግሩን እንዲፈቱ እንዳስቀመጠም አክለው ተናግረዋል። የኢትዮጵያ ሶማሌ ሕዝቦች ዲሞክራሲያዊ ፓርቲ ሊቀመንበር አቶ አህመድ ሺዴ ባለፈው እሁድ ለመንግስት መገናኛ ብዙኃን የክልሉ መንግስት በድንበር አካባቢ ሲከሰቱ የቆዩ ችግሮችን ለመፍታት ከጎረቤት ክልሎች ጋር እየሰራ መሆኑን መናገራቸው የሚታወስ ነው። ከቦረና ዞን ያገኘነው አሀዝ እንደሚያሳየው በግጭቱ ከቀያቸው የተፈናቀሉ ከመቶ ሺህ በላይ ዜጎች የእህል እርዳታ በማግኘት ላይ ናቸው። ለአሜሪካ ድምጽ ገልሞ ዳዊት Okay, Nairobi.